የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የህመሙን ሁኔታ ከሰማሁ በኋላ ብዙም ሳይቆይ ነው።

ፖለቲከኛ፣ ያ ሁሉ እንደተጠበቀ ሆኖ አሰፋ ትልቁ ሚናው የሚታየውና ዛሬም ተደጋግሞ ይሄ ወጣቱ ክፍል የሚያይለት ሶሻል ክሪቲክ ወይም ማህበራዊ ተቺ መሆኑ በቅርቡ ከዚህ ዓለም በሞት ስለተለዩት አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አሰፋ ጫቦ ሕይወትና ሥራ ዝክር የተወሰዱ ድምጾች ናቸው። የሰማችኋቸውም የሟቹ አቶ አሰፋ ጫቦ ወንድም አቶ እሸቱ ጫቦ ከለንደን ወዳጆቻቸው፣ የቀድሞ የማስታወቂያ ሚኒስትር ሻለቃ ግርማ ይልማ ከዋሽንግተን ሲያትል፣ አቶ ዩሱፍ ያሲን ከኖርዌይ ኦስሎ ናቸው። ሰፋ ባለው የማስታወሻ ወግ ታገኟቸዋላችሁ። ባለፈው አርብ በመላ ኢትዮጵያ የተከበረው ሰባ ስድስተኛው የነጻነት በዓልና የአራት ኪሎ ሚያዝያ 27 የነጻነት ሐውልት በስሩ ያሰባሰባቸው ቅርሶች በአዲስ መስኮት በምሽቱ የራዲዮ መጽሔት ታሪክ ቅኝት መልከት እናደርጋለን። የሥነ ግጥምና የሙዚቃ ወጎችም ይዘናል። ሌሎች የመጽሔት መሰናዶዎች የፕሮግራም ሜኑ ወይም ዝርዝሩ ማስተዋወቁን እዚህ ላይ ገታ አድርገን የአክብሮትና የናፍቆ ሰላምታውን እናስቀድም። እንደምን ከረማችሁ? እንዴት ሰነበታችሁ? ከእሁድ ሚያዝያ 29 2009 ዓ ም የራዲዮ መጽሔት ቁም ነገር አዘልና አዝናኝ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና አዲሱ አበበ ንጉሱ ታምሬ እያቀነባበረልን እስከ ዝግጅታችን ፍጻሜ ከምሽቱ አራት ሰዓት ድረስ አብሮን ይቆያል። የሰዓቱ የዓለም ዜና ይቀድማል። ተመልሰን እመጣለን። እንዳት ሄዱ ጤና ይስጥልን። እንደምናመሻችው ዜናዎቹን የማሰማችው ቆንጂት ታዬ ነኝ። በሶማሊያ የታችኛው ሸበሌ ክፍለ ግዛት የአልሸባብ መሪና ሶስት ግብረአበሮቹ ባሪ የምትባል መንደር አቅራቢያ በተካሄደ ጥቃት መገደላቸውን የሶማሊያ መንግስት አስታውቋል። የአልሸባብ መሪው ሞአሊን ኦስማል አብዲ በዲል የሚባል መሆኑን የሶማሊያ መንግስት ገልጿል። የማስታወቂያ ሚኒስቴሩ ባወጣው የመንግስት መግለጫ የአልሸባቡ መሪ የተገደለው ሀገሪቱ የተገደለው የሀገሪቱ የብሔራዊ ጸጥታ ኃይሎች ከትናንት በስቲያ አርብ ባካሄዱት ጥቃት መሆኑን አስታውቋል። የሶማሊያ መንግስት እንዳለው የአልሸባብ መሪው ባዲል መገደሉ ቡድኑ በታችኛው ሸበሌ የሚያካሂደውን እንቅስቃሴ በከፍተኛ ደረጃ ያሽመደምድበታል። ይህ ጥቃት ለሀገራችን ጸጥታ በያዝነው ትግል አንድ ምዕራፍ አስመዝግቧል ብሏል። የሶማሊያ መንግስት በባሪው ጥቃት ዩናይትድ ስቴትስ ተካፍላ እንደሆነ የሶማሊያ መንግስት መንግስት በመግለጫው የተናገረው ነገር የለም። ይሁን እንጂ አርብ ዕለት ዩናይትድ ስቴትስ በዚሁ በተባለው አካባቢ በባሪ አካባቢ ከሶማሊያ ጦር ሰራዊት ጋር ሆኖ የማማከርና እገዛ ስምሪት ላይ የነበረ የባህር ኃይል ወይም ሲል የአየር ወለድ የባህርና የምድር ጦር ወታደር መገደሉን ይፋ አድርጋ እንደነበረ የሚዘነጋ አይደለም። የቦኮ ሀራም ጽንፈኞች የለቀቋቸው ሰማንያ ሁለት የቺቦክ ተማሪ ልጃገረዶች ዛሬ እሁድ ዋና ከተማዋ አቡጃ ደርሰዋል። በዓለም አቀፍ ቀይ መስቀል ኮሚቴ በትዊተር ባሰራጨው ፎቶግራፍ ላይ ልጃገረዶቹ በሚወስዳቸው ሄሊኮፕተር ለመሳፈር ሰልፍ ይዘው ሲጠባበቁ ታይተዋል። አይሲአርሲ ልጃገረዶቹን ያጓጓዘው ከወገንተኝነት ነጻ በሆነ አመቻች ሚና መሆኑን አስታውቀዋል። ተማሪዎቹ ዛሬ ከሀገሪቱ ፕሬዚደንት ሙሐማዱ ቡሃሪ ጋር ተገናኝተው የመነጋገር እቅድ እንደነበረም ተገልጿል። ዛሬ የተለቀቁት ልጃገረዶች ከሶስት አመታት በፊት ቺቦክ ከምትባለው ቻድና ናይጄሪያ ወሰን አጠገብ የምትገኝ ከተማ ቦኮሃራም ከጠለፋቸው በርካታ ልጃገረዶች መሀል ናቸው። ቦኮሃራም ልጃገረዶቹን መልቀቁን የናይጄሪያ መንግስት ዛሬ ቀደም ብሎ አረጋግጦታል። የፈረንሳይ ህዝብ ፕሬዝደንታዊ ምርጫው ድምፅ ሲሰጥ ውሏል። የእጩዎቹን የምርጫ ዘመቻ ብዙ ፈረንሳዮች በሀገራቸው ታሪክ ታይቶ የማያውቅ አጨቃጫቂና ዘለፋ የበዛበት ሲሉ ሲገልጹት ከርመዋል። የዛሬው ምርጫ ያቺ ሀገር በዓለም አቀፋዊነት ወይም ግሎባላይዜሽን ጎዳና መዝለቋን ወይም ከአውሮፓ ህብረት ተገንጥላ የራሷን አዲስ አቅጣጫ ትቀይስ እንደሆነ የሚለይ እንደሆነ እየተነገረ ነው። በዛሬው ሁለተኛውና የመጨረሻው ምርጫ አህጉራዊ ህብረቱን የሚደግፉት ከግራ ቀኝ መሀል አቋም አራማጁ የኢኮኖሚ ሚኒስትሩ ኢማኑዌል ማክሮን ብሔርተኝና ጸረ መጤዋ ማሪን ለፔን ጋር ሲወዳደሩ ውለዋል። ከድምፅ አሰጣጡ ቀደም ብሎ በቀረቡ ግምገማዎች መሰረት ማክሮን በ63 ከመቶ የህዝብ ድጋፍ 37 ከመቶ ድጋፍ የያዙትን ለፔንን ሲመሩ ነበር። ሰሜን ኮሪያ የጠላት ተግባር ሲፈጽም ያገኘሁት ስትል የገለጸችውን አንድ ሌላ የዩናይትድ ስቴትስ ዜጋ ማሰሯን ይፋ አድርጋለች። ኪም ሆንግሶንግ ትናንት ቅዳሜ በቁጥጥር ስር መዋሉን የገለጸው የሰሜን ኮሪያ የዜና አገልግሎት ሰውየው ከፒዮንግያንግ የሳይንስና ቴክኖሎጂ ዩኒቨርሲቲ ይሰራ የነበረ ነው ብሏል። ዩናይትድ ስቴትስ በጉዳዩ ላይ እስካሁን አስተያየት አልሰጠችበትም ይህ ሰው መታሰሩ ከተረጋገጠ በሰሜን ኮሪያ መንግስት ቁጥጥር ስር ላይ ያለ አራተኛ አሜሪካዊ ነው የሚሆነው። ዜናው አበቃ። ዝግጅቱ የራዲዮ መጽሔት ለቁም ነገርና መዝናኛ፣ እለቱ እሁድ፣ ቀኑ ሚያዝያ 29 2009 ዓ.ም፣ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። ራዲዮ መጽሔት የጊዜ ሰሌዳ መሠረት ታዲያ አሁን ሰዓቱ ምርጥ ግጥም ነው የሳምንቱ ኢትዮጵያዊ ነኝ አርነት የጥቁር ምድር አርማ ልዕልና የጥቁር ክብር ማማ የጥቁር ደም የጥቁር ዘር የጥቁር ብቃይ ከጥቁር አፈር አንደበት የፍስሐ ቃል ፋና ወጊ የጥቁር ቀንዲል አብሳሪ የጥቁርን ልዕልና የጥቁርን ድል ምንጭ የሰው ልጅ ዘር ግኝት ማኅተም የጥቁር ሕዝብ እሴት ማተብ የሰው ልጆች እምነት የክርስቲያን የእስላሙ የይሁዲው ቤት ኢትዮጵያዊ ነኝ ነጻነተ ኦሪት የዘር ሐረግ የማይጠልፈኝ የጐሳ ጥር ያልከለለኝ የጥላቻ ግንብ ያልጋረደኝ የቋንቋ ገመድ ያላሰረኝ እበላ ባይነት ያልጠፈረኝ የንዋይ ፍቅር ያላዞረኝ የሕዝብ ሕመም የሚያመኝ የወገን መከራ የሚያስጨንቀኝ አብሮነቴ የሚያኮራኝ ኩሩ ዜጋ ኢትዮጵያዊ ነኝ። ጀግንነት የአያት የቅድማያት ማዕዘን የነጻነት ድንጋይ ሐውልት ቀደምት የጥቁር ሕዝብ ተምሳሌት አብሮነት የመቻቻል ደሴት ጮራ የፀሐይ ብርሃን ንጋት ብሯኬ የእግዚአብሔር ስጦታ ኅብስት ሐውልት የተስፋ ምድር ታሪካዊ ቅሪት ምንጭ የጥቁር አባይ ጅረት ጥቁር አልማዝ የኅብረ ብሔር ውበት ኢትዮጵያዊ ነኝ። የጥቁር ሕዝብ ጒልላት ቀናኢ ለነጻነቴ ሟች ለቃለምነቴ ኢትዮጵያዊ ነኝ። ብቃይ የጥቁር ዘር ከጥቁር ምድር ከጥቁር አፈር ብቃይ ከጥቁር አፈር የጥቁር ደም የጥቁር ዘር አርነት የጥቁር ምድር አርማ የሰው ልጅ ምንጭ የታሪክ ማማ ኢትዮጵያዊ ነኝ። የጥቁር ሕዝብ ተምሳሌት ትናንት ዛሬም ወደፊት አዎን ኢትዮጵያዊ ነኝ፣ ኢትዮጵያዊ ነኝ። የካቲት 22 ቀን 2009 ዓ.ም ኢትዮጵያዊ ነኝ ታወሻ ያደረጉለትን ጠቅሰው ለድል ቀን መታሰቢያ የሆነች ግጥማቸውን ያደረሱን የፈረንሳዊ የራዲዮ መጽሔት ቤተኛ አስራደው ናቸው። መጠን አድርገን ነው ያነበብናት። አስራዳውን እናመሰግናለን። የሁድ ሚያዝያ 29 2009 ዓ ም ዝግጅታችን ተጀምሯል። አድማጮች፣ የምሽቱም የሳምንቱ የሆነውን ምርጥ ዜማ እናስከተል። ኢትዮጵያ ድምፃዊው ቴዲ አፍሮ ኢትዮጵያ ድምፃዊው ቴዲ አፍሮ እንዳቀነቀነው በሙዚቃ ወጋችን ኋላ ላይ መለስ እንላለን። መልካም። አሁን አድማጮች ወደ ምሽቱ ሰፋ ያለ ውይይት ወደ መታሰቢያው ዝግጅት ዳላስ ከተማ በሚገኘው የፓርክላንድ ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ73 ዓመታቸው በቅርቡ ነው ከዚህ ዓለም በሞት የተለዩት በቀዳማዊ ኃይለ ሥላሴ ዘመነ መንግሥትና በተከተለው የወታደራዊ ደርግ አስተዳደር በሕግ አማካሪነት በአውራጃ አስተዳዳሪነትና በተለያዩ የመንግሥት መሥሪያ ቤቶች ኃላፊነት አገልግለዋል በየካቲት 1971 ዓ ም በፖለቲካ ሳቢያ ከ10 ዓመት በላይ ታስረው ነበር ከእስር ከተፈቱ በኋላም በ1983 በተቋቋመው የሽግግር መንግሥት የፓርላማ አባል በመሆን አገልግለዋል በሰላ ማኅበራዊ ሂሳቸው ባንደበተ ርቱዕነታቸው እንዲሁም የትረካ ቃና በተላበሱ አጻጻፋቸው ይታወቃሉ። አወዛጋቢ የፖለቲካና የታሪክ ነክ ርዕሰ ጉዳዮች ላይ ጭምር ፊት ለፊትና በግልጽ በመናገር በመጻፍም ይታወቁ ነበር። በ1950ዎቹ በፖሊስና እርምጃው ጋዜጣ ጎጃም ተነቀለ በሚል ርዕስ ታትማ ወጣች አንዲት የቀደመች መጣጥፋቸው ጨምሮ በተለያዩ ጊዜያት በጋዜጦችና በመጽሔት ታትመው ለንባብ ያበቋቸውን የጽሑፍ ስራዎቻቸውን ባሰባሰቡ አድናቂዎቻቸው አማካኝነት ከአንድ ዓመት በፊት የትዝታ ፈለግ በሚል ርዕስ የመጀመሪያ መጽሐፋቸው ለህትመት በቅቷል። ላለፉት ከሃያ አምስት በላይ ለሚሆኑ ዓመታት በስደት እዚህ በዩናይት ስቴትስ ውስጥ ኖረዋል። ሐሳባቸው ከአገራቸው ያለመለየቱን ሁሌም ቀልባቸው ትተውት ከመጡት አገር መሆኑን ይናገሩም ነበር። መላል ሰው ስለ ጻፉለትና እኔን የቀረጸኝ ይሉት ስለ ነበረው ስለ ተወለዱበት አካባቢ ደቡብ ኢትዮጵያም ትውስታ ያነሳሉ። ኑሮአቸው አሜሪካ፣ ሕልማቸው ከዚያ ከአምሳ ዓመታት በፊት ትተውት ከመጡት ቀዬ መሆኑንም ይናገራሉ። በቅርቡ ከዚህ ዓለም በሞት የተለዩት አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አሰፋ ጫቦ ይባላሉ። ዜና ዕረፍታቸውን ተከትሎም ለብዙዎች የህልፈታቸው ድንገተኛነትና ማንነታቸው ኢትዮጵያውያንን በያሉበት ሲያነጋግር ሰነበተ። የትዝታ ፈለግ በሚል ርዕስ ቀደም ብለን የጠቆምነው ባለፈው ዓመት ለንባብ የበቃው መጽሐፋቸው ሀሳብ ቆስቋሽ ወጣቱን ደራሲ እንዳለጌታ ከበደንና ይጠበቅ የነበረው ሌላው መጽሐፋቸው የህትመት ብርሃን ለማየት ይበቃ ዘንድ ሳቶ አሰፋ ጋር ይመላለስ ከነበረው እሱም ደራሲ ነው ዘነበ ወላ ጋር በተለይ በሥነ ጽሑፍ አስተዋጽኦአቸው ላይ ያተኮረ ውይይት በባህልና ማኅበረሰብ ፕሮግራማችን አስተናግደናል። በቃላችንም መሰረት ዛሬ በራዲዮ መጽሔት ፖለቲካና ከአስር ዓመታት በላይ እስር ላይ ያሳለፉትን ጨምሮ ሕይወትና ሥራዎቻቸውን እንዘከራለን። ለመሆኑ አሰፋ ጫቦ ማን ናቸው? የውይይቱ ተሳታፊዎች ሻለቃ ግርማ ይልማ የቀድሞ የኢትዮጵያ ባህል ሚኒስትር ከሲያትል አቶ እሸቱ ጨቦ ታናሽ ወንድም ከለንደን አቶ ዮሱፍ ያሲን ከኖርዌይ ኦስሎ ናቸው እንግዶቻችን እናመሰግናለን እንግዶቻችን ለጊዜያችሁ በቅድሚያ እናመሰግናለን። የሀዘኑ ስሜት ዛሬ በተለይ የተለየ ስሜት ሊፈጥር የሚችል ሁኔታ አለ። ለእናንተም ለወዳጆቻቸው መጽናናትን እንመኛለን። በቅድሚያ ፕሮግራማችን ከሚተላለፍበት ሁለት ቀናት አስቀድመን ዛሬ አርብ ላይ ሆነን ይህን ውይይት በምናደርግበት በዚህ ሰዓት የአቶ አሰፋ ጫቦ የቀብር ስነ ስርዓት በአዲስ አበባው መንበረ ጸባዖት ቅድስት ስላሴ ቤተ ክርስቲያን ተፈጽሟል። ውይይታችን ከሀዘን ስሜት ይልቅ ለስራቸው የሚገባውን ክብር ለመስጠት የአቶ አሰፋ ጫቦን ህይወትና ስራ ለመዘከር ነው። አቶ እሸቱ ከርሶ ልጀምር። ወንድሞን አቶ አሰፋ ጫቦን እስኪ አስታውሱኑ፣ መጨረሻ ጊዜ የተነጋገራችሁበት የተገናኛችሁበት፣ ከሱ ብንደረደር በቅርቡ ያገኘሁት ከወተኩን በፊት ቀደማ በስልክ ነው። በአካል ከተገናኘን ቆየት ብላል። ብዙ በስልክ ባገኟቸው ጊዜ የጤንነታቸው ሁኔታ ምን ይመስል ነበር? ታመው ነበር፣ በሕክምና ላይ ነበሩ። ከማረፋቸው አንድ ወር ቀደም ብሎ ሲያገኟቸው በጤንነት በኩል ያለ ነገር ስጋትም ይሁን ሀሳብ አልነበረም። በጣም በሰላም ነው እየተነጋገር ነው ያው የተለመደ ድምፁ ነበር እንጂ ሌላ የሚያሳስብ ነገር አልነበረም። በግልጽም በሌላ መልክ ባነጋገሯቸው ጊዜ የጤና ስጋት አልነበረም። ግን ይሄ ለህልፈት ያደርሳል የሚባል ሁኔታ ባይሰጋ እንኳን ከዛ በኋላ ስለ ጤንነታቸው አሳሳቢነት ብነት የሰሙበትን ሁኔታ ሲያስታውሳሉ፣ እሳቸውን ባያናግሩም ከማለፋቸው በፊት በጠና መታመማቸውን ሆስፒታል መግባታቸውን ሰምተው ነበር ነው የህመሙን ሁኔታ ከሰማሁ በኋላ ብዙም ሳይቆይ ነው ይህን ድንገተኛ ነገር ዱብዳ የሰማሁት። አጭር ጊዜ ነበረ መታመማቸውን በማወቁ እና በማለፋቸው መካከል፣ እውነት ቀን አይሞላም፣ አንድ ቀን ተኩል። እሁድ ሰማሁ፣ ሰኞ በዛ ሆነ። ምን ማድረግ ይሻላል? አሞታል ሲባል እዚህ እኔ ካለሁበት ከለንደን ወንድሜ መላኩ ቤታቸው ሮጦ መድረስ ሀሳብ ነበረው። እኔም በዛ ሀሳብ ተሰምተን ሞቷል፣ ሐኪም ቤት ውስጥ ሲባል እንግዲህ አጠገቡ ሰው ሲነፈልግ ተነስቶ ሄደው መላኩ አግኝቶት እርሱ ለመመለስ ግን አልሆነም። አዝናለሁ። መቀበል የሚከብድ አይነት ድንገት ነው እንግዲህ ነገሩም የወጣው በስተ መጨረሻ ነው የተሰማ ብዙም እዛም ሆነ እዚህ ያለ ሰው የሰማው በመስማት እና በቱ መካከል የጊዜው ቅርበት አጣኝ ነው ምንድን ነው

ምን እናደርጋለን? ይመርም መቀበል ነው። የሚከብድ ነገር ነው። በጣም የሚያስቸግር ነው። ድንገተኛነቱ ሀዘኑን የበለጠ ከባድ ያደርገዋል። ማስታሞ ሲሆን በመንፈስም ዘጋጀት ውድል ይኖራለና እረዳለሁ። ወደ ኋላ ሄደን ስለ አቶ አሰፋ ጫቦ አንዳንድ ነገሮችን እንነጋገራለን። ሻለቃ ግርማ ይልማ አቶ አሰፋ ጫቦ በጣም ወዳጁ መሆናቸውን ተረድቻል የልጅነት ገጠመኞቻችሁ ትምህርት ቤት ገና ታዳጊ ልጆች ያላችሁ ጭምር ነው እና እስኪ እርሶም ንገሩን ዜና እረፍታቸውን የሰሙበትን ከዚያ ቀደም መቼ እንዳገኟቸው ጨምረው ከሳምንት በፊት ይሆናል አሴን ያገኝሁት ስለ ህመሙ ነግሮ ነበር ጉንፋን ነበር ያለኝ አሴ ምንም ነገር ለመቀበል ዝግጁ ነው አሁን እሸቱ እንደተናገረው ምንም መራር ነገር ቢደርስበት የመቋቋም የመቻል ስጦታም ብቃትም ነበረው እና ጉንፋን ነው የያዘኝ ወንድም፣ ለጉንፋን ጄን አልሰጥም ነበር ያለኝ እና ከዚያ ከሁለት ቀን ከሶስት ቀን በኋላ ተሻለ ወይ ብዬ ለመጠየቅ ስደውል ስልኩን አያነስ። ደጋግሜ ደወልኩ ደወልኩ ደወልኩ፣ መልእክት ተውኩ እና ከዚያ ምንም ነገር አልተገኘም። እንደ እኔው ደውለው ያጡት ሰዎች ከዲሲ ደወሉልኝ። ሐኪም ቤት መግባቱን ሰማን። ከዚያ በአጭር ጊዜ ውስጥ ህይወቱ ማለፉን ነው ያወቅነው እና ጉንፋን በአሴ በእውነት በጣም በጣም የረቀቀ ሰው ነበረ። እና ይሄ ጉንፋኑንም አቃሎ ነበር ያየው። የሚያየው ግን የሚመጣበትንም ነገር ለመቀበል እጅግ እጅግ በጣም ዝግጁ በመንፈስ የተዘጋጀ በጣም የረቀቀ አእምሮ፣ ንጹህ አእምሮ፣ በእውነት ብሩህ አእምሮ ነበረው እና እንደዚህ ነው የአሴን መታመምና ማለት የሰማሁት። እንደ ሻለቃ ግርማና አቶ እሸቱ ሁሉ እርስዎንም እስኪ ተመሳሳይ ጥያቄ ላንሳለዎት። በርቀትም ቢሆኑ ያሉት ኦስሎም ቢሆኑ ግንኙነታችሁ የቀጠለ ይመስለኛል። እስኪ ሌሎች ሀሳቦችን እናቆይና ህልፈታቸውን እንዴት ሰሙ? ቅርብ ጊዜ አግኝተዋቸውስ ነበር? በስልክ በኢሜይልም በተለያዩ መንገዶች? አዎ ደጋግመን እንገናኝ ነበረ በስልክም በኢሜይልም በዚህ በፌስቡክም በሚጽፋቸው ነገሮች አንዳንድ ጊዜ በሌላ መስመርም እንጽፍለታለሁ። ነገር ግን ያው አንድ ወር ይሆናል እንደዚህ ጠፍቶብኝ ነበረና አንዳንድ ሰዎችን እየጠየቅኩ ነበረ። ሰውዬ በዚህ በንትኑን ማይም አይጽፍም የለም አልኩና እኔም ራሴ መደዋወል ሲጀምር አይመልስም። ሞስት ፕሮባብሊ ያልኩት ወይም እንደዚህ እረፍት ፈልጎ ይሆናል ከዚህ በፊትም አንድ ጊዜ ጠፍቶብኝ ስለነበረ እንደዛ ይሁን ወይ ብዬ ነው እኔ ያልኩትና፣ አሁን እሸቱ ባለው መሰረት እዛ ለንደን ያለው መላኩ ጌታቸው እስር ቤት አብሮ የነበረ ልጅ ነው። እሱ ደውሎ ነው እንግዲህ አሞታል፣ ሰምታል ወይ ትንሽ እንትን ያለ ነገር ይመስላል አለ። እኔም ሪሊ ሲሪየስ ሊም አልወሰድኩም እንግዲህ እንደዛ ትንሽ አሞታል የሚል መልክ ነበረ ነበረና ከዛ በኋላ ቀጥታ ያው ሌላ ህልፈቱ ነው የተነገረኝ። አቶ አሰፋ ብዙ ጊዜ በተለምዶ በስራ ምክንያት ውቀረብም ስለምንልጋሸን ማለት ይቀናናል። ሻለቃ ወደ እርስ ጋ ልምጣ። ቀደም ሲል የአቶ አሰፋን ማለፍ በተመለከተ ስለ ህልፈቱ ስለ ህመሙ ሁኔታ ነበር የተነጋገራችሁት። በሩቅ እንደምሰማ በጣም ቅርበት አላችሁ ነፍሱን ይማርና የስራ ባልደረባ እርስም የሚያውቁት እሸቱም እሱን ነገር ያነሳ ነበር። በሕይወት እያለ እንደዚህ ብዙ ቅርበት እንደነበራችሁ አሰፋ ጫቦ ማን ነው? እስቲ ለአድማጭ እንዴት አድርገው ይገልጹታል? አሰፋ ጫቦን መግለጽ እጅግ በጣም ያስቸግራል። እንዳልከው ከእሸቱ ተፈራና ከአሰፋ ጫቦ ጋር ኮከበጽባ ስምስ ቤት ነበር። ከዚያ በፊት ነው ከአሰፋ ጋር የተዋወቅ ነው። በሺ ዘጠኝ መቶ ሀምሳ ሁለት በዓመተ ምሕረት ይመስለኛል አሁን ወደ ሀምሳ ሰባት አመት ሆነ። ስምንተኛ ክፍል የምንፈተን ነበር እኔ የምማረው ሲዳሞ፣ በወቅቱ ደራሳ አውራጃ ይባል የነበረ በኋላ ጌዲዮ አጼ የሚማረው እሱ ሻሸመኔ አጼና ወር ትምህርት ቤት ነበር የሚማረው። እና ሻሸመኔና ዲላ የጋሞ፣ የወላይታ፣ የጉራጌ መናኸሪያ ናቸው። ከወላይታ ወይም ከጋሞ ይሆናል አንድ ጎበዝ ተማሪ አለ። ብዙ ነገር ያውቃል። ስለዚህ ለፈተና ከሱ ጋር ብትገናኝ ይሻላል ብሎ አንድ ወላይታ ጓደኛዬና ወንድሜ በአሳ መቴ የሚባል ነገረኝ። ከዚያ ተገናኘን። እኔ ሻሸመኔ ሄጄ የቆዩ የጥያቄ ወረቀቶችን አሰባስበን ተመካክረን፣ እኔ ወደ ሲላመለስ እንደ አጋጣሚ ሁለታችንም የሳይማር ያስተማረንን ህዝብ ለማስተማር መምህራን ማሰልጠኛ ነበር የመረጥ ነው። በዚያን አመት ደግሞ ኮከበ ጽባ አራት አመት የመምህራን ማሰልጠኛ ወር ሲዘጋጅ ስለነበረ ሁለታችንም ከፍተኛ ውጤት ስላመጣን የተገናኘ ነው። ሰልጥነን መምህር ለመሆን ነበር። እስከ አስረኛ ከተማረ በኋላ እኔም እንዳጋጣሚ እኔ የት ድረስ መሄድ እንደምፈልግ አላውቅም። ከሁላችንም ከክፍለ ሀገር ስለመጣን መኖሪያም ስላልነበረ ቤት ፈልገን አንድ ቤት ነው ለሁለት አመት የኖር ነው። እስከ አምሳ አራት አመተ ምህረት ድረስ በአምሳ አራት እሱ ሲቪል አቪሽን ለመግባት ፈለገ። ሌላም ከባሌ መጣ፣ አብሮን የሚኖር ጀንበሩ ከበደ የሚባል ወንድም ነበር። ሶስታችንም ለመፈተን የሄድን ሲቪል አቪሽን። ጀንበሩ ከበደና አሰፋ ጫበው አለፉ በፈተና። እኔ ማለፍ አልቻልኩም። ተመልሼ ወደ ኮከበ ኮከበ ጽባ መጣሁ። የወጣበትን ቦታ የሚያከብር በጋሞነቱ የሚኮራ በኢትዮጵያዊነቱ የሚኮራ በሰውነቱ የሚኮራ የመጣበት ምንጩ ብሔረሰቡ አገሩ ዜግነቱ ኢትዮጵያ የሰው ልጅነቱ የማይጋጩበት የተስማሙለት ሲናገር የሚያምርለት ሲጽፍ የሚደምቅለት ድንቅ የሆነ የኢትዮጵያ ልጅ ነበር። በጣም ጥሩ አገላለጥ ነው። አቶ አሰፋን በቅርብ እናውቀዋለን። ስሜቱን መግለጽ ያሰበውን መናገር ማይፈራ ያመነበትን ነገር በትክክል የሚናገር በይሉኝታ ያልታሰረ ሰው ነው። እርስዎ ከገለጹት በላይ መግለጽ አልችልም። ሻለቃ ግርማ እርስዎ ጋር እንቆይ። በተለይ ከትምህርት ጋር በተያያዘ አብራችሁ በምትኖሩበት ጊዜ የሚነገሩ ታሪኮች አሉ፣ በመጽሐፉም የተነሱ ሌሎች በቅርበት የሚያውቋችሁም የጠቀሷቸው። ኮሌጅ በገባችሁ ጊዜ አቶ አሰፋ ጫቦ አራት ልጆች ነበሯቸው። ሲቪል አቪዬሽን የሙሉ ሰዓት ስራ ይሰሩ ነበረ የሙሉ ሰዓትም ተማሪ ነበሩ ይሄ ሁሉ ሆኖ ግን በከፍተኛ ውጤት ነበር የተመረቁት በጣም ጎበዝ ብዙም ሚያነበቡ ጠንካራ ሰራተኛ ብለው ነው ወዳጆቻቸው የሚገልጿቸውና እስኪ ይንገሩን ያን ጊዜ የወጣትነት የልጅነት ጊዜ የቤተሰብ ኃላፊነትን ትምህርትና ስራን በአንድ ጊዜ ይዞ በዚያ ላይ ከፍተኛ ውጤት ማምጣት የሚያስችል ችሎታ እስኪ ይግለጹት አድማጮች የማስታወሻ ውይይቱ አልተቋጨም። ቆየት ብለን እንመለስበታለን። አሁን ከቴዲ አፍሮ አዲስ ስልቶች ይህን የምትሰሙትን ሌላ ምርጥ ዜማ ችባንበል Now, It's the It's the I'm a i I <laughs> of

My love my name. ናይ በፍቅር እስከ መቃብር ታሪክ ውስጥ ያመላልሳል። ካላነበብከው ዛሬ ለማንበብ ጥሩ ብድር አግኝታል። በዘፈኑ አንብበነዋል። ቴዲ እንዲተርክልን ድጋሚ መጠየቃችን አይቀርም እንጂ ስናገኘው እንበልቅ። አዎ፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ በታሪክ ማስታወሻ በጊዜ ባቡር ወደ አንድ ታላቅ ዘመን ያጓጉዘናል። ባለፈው አርብ በመላው ኢትዮጵያ የተከበረው ሰባ ስድስተኛው የነጻነት በዓልና የአራት ኪሎ ሚያዝያ ሃያ ሰባት የነጻነት ሐውልት በስሩ ያሰባሰባቸው ቅርሶች እንደ በዓል ማግስት ወቅት ታዲያ ስለዚሁ ታሪካዊ በዓል ጥቂት እንጫወት ይለናል ንጉሴ በዘመነ ደርግ ሲነገር ስለነበረ አንድ ታሪክ የሚጨዋወት በእርግጥ ቀዳማዊ ኃይለ ሥላሴ በ1928ቱ የጠላት ወረራ ወቅት እንግሊዝ ጄኔቭ የሄዱት እና ከሀገር የወጡት ፈርጥጠው ነው ወይስ፣ አዎ፣ ወይስ ለፕሮፓጋንዳ ለመጠቀም ተብሎ ነው? በእርግጥ ንጉሠ ነገሥቱ እንደዚህ አድርገው ዝም ብለው በራሳቸው ፈቃድ ከሀገር ሊወጡ ይችላሉ አርበኞች ሳይመክሩበትና ሳይዘክሩበት በተለይም ደግሞ መሳፍንቱና መኳንንቱ ሳይወያዩበት ተነስተው መሄድ ይችላሉ። እንደዚያስ አድርገው ተመልሰው ሀገር መመለስ ይችሉ ነበር። ጌታቸው ወረደ ሻምበል ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የምክር ቤት አባል፣ ንጉሠ ነገሥቱ ወደ ጄኔቭ ሄደው አቤቱታ እንዲያቀርቡ ኢትዮጵያ የዓለም ማህበር አባል ስለሆነች በዘመኑ ለነበረው የምክር ቤት አባል አቅርበው ሀያ አንድ ለሶስት ድምጽ ነው እንዲሄዱ ተወስኖ ሲወጡ ያዚ ሀያ ሰባት ነበር። ሌላው ደግሞ የለም እዚህ ሆኖ መታገል አለባቸው እንጂ ንጉስ መሄድ የለባቸውም የሚል ሀሳብ ነበረ። እና ይሄ ሀያ አንድ ለሶስት በሆነ ድምጽ ሄደው ማመልከት አለባቸው። ይሄ በመዝጋዝ የተደገፈ ውጊያ ለዓለም መንግስታት አቅርበን ማስረዳት እንጂ በእኛ በአንድ አንድ በሚተኩስ መሳሪያ ብቻ ልንቋቋመው ስለማንችል መሄድ አለበት የሚል ድምጽ ነው እ የቀረበውና መሄድ አለበት የሚለው ተወሰነ። ስለዚህ ወደ ቀኑ ልምጣልና የወጡበትም ቀን ያ ስለሆነ ሊገቡም የሚፈልጉበት ቀን ያ መሆን ሰው አውቀውም። ይሄን እንደው በጨዋታችን ላይ እውነትና ንጋት ውሎ አድሮ ይጠራል ያለው የሀገሬ ሰው ትክክል ነው። ንጉሱ የተመለሱት ሚያዝያ 27 ቀን ሳይሆን መጋቢት 28 ቀን ነው፣ ብሎ ደርግ በሚያዝያ 27 ፈንታ መጋቢት 28ን ለብዙ ዓመታት ሲያከብርና ሲያስከብረን ቆይቷል። ኢህአዴግ ከመጣ በኋላ ደግሞ የለም ንጉሱ የገቡበት ቀን ነው ትክክል ተብሎ እነሆ በዓሉ እየተከበረ ነው። ለመሆኑ በዚህ ጉዳይ ላይ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አቋም ምንድን ነው? ታሪክ በታሪክ ይከሰሳል ይወቀሳል ይጋለጣል። አይቀርም። ሻምበል ጌታቸው ወረደ የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር የምክር ቤት አባል። በኬንያና በዚህ በሱዳን ንጉሰ ነገስቱ መምጣታቸው በኬንያ አርበኛው መምጣቱ በሱዳን ንጉሰ ነገስቱ መምጣታቸውን ሲሰሙ ከፍተኛ የሆነ ከበባ አደረጉ። አዲስ አበባ ጣሊያኖች ደግሞ ይፈጁናል የሚል ጨፈጭፉናል የሚል ስጋ ስለነበራቸው ምሽጋቸውን አጠናክረው ተቀመጡ። ስለዚህ የሚጠብቁት ማን ነው? ካኒንግሀም ተሎ ሲመጣ እጃቸውን ለመስጠት ስለነበረ ይሄንን በማሰብ እሱ ዝም ብሎ ገባ፣ እነዚያን ሳይጠብቅ። ስለዚህ በዚህ ምክንያት ሁለቱ መጋቢት ሀያ ስምንት ያዚህ ሀያ ሰባት እያል የአንድ ወር ልዩነት የምንነጋገርበት ምክንያት ይሄ ነው እና ከአኒንጋ ም እንደገባ ወዲያውም ጣሊያኖች በሙሉ እጃቸውን ነው የሰጠው። እንግዲህ አዲስ አበባ ብቻ ከሰላሳ አምስት ሺህ በላይ ነበረ ፈረንጅ አሁን ጊዜ ደግሞ ተዘይቶ ተደርጎ የማያውቅ ኖች ኢትዮጵያያኖች በርኅራኄ መልክ ምንም ሳይ ጎዱ ምንም ሳይ ዛ ስልሳ ነው ሀምሳ ነው ሞቶ የሚባሉት ከአርባ አምስት ነው ሺ ጣሊያን ውስጥ እና ለዚህ ነው ቀኑ የተፋጠነበት እና አንዱ ይሄኛው የፈጠነበት ያኛው የዘገየበት ለዚህ ምክንያት አመሰግናለሁ ሻምበል ጌታቸው ወረደ ሌላ ጊዜ በስፋት እንወያያለን አድማጮች የዛሬ ዝግጅቴን በዚሁ አበቃሁ በሚቀጥለው አስራ አምስት ቀን እንገናኝ ደህና ቆዩ ንጉሴን እናመሰግናለን። አሁን በመጀመሪያው አጋማሽ ወደ ጀመርነው ውይይት እንመልሳለን። በቅርቡ ከዚህ ዓለም በሞት የተለዩት አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አቶ አሰፋ ጫቦ ሕይወትና ስራ ተለያይነት ጥያቄ አቋም ነው ተቀጠሉ። ሻለቃ ግርማ በተለይ ከትምህርት ጋር በተያያዘ አብራችሁ በምትኖሩበት ጊዜ የሚነገሩ ታሪኮች አሉ፣ በመጽሐፉም የተነሱ ሌሎች በቅርበት የሚያውቋችሁ የጠቀሷቸው ኮሌጅ በገባችሁ ጊዜ አቶ አሰፋ ጫቦ አራት ልጆች ነበሯቸው ሲቪል አቪዬሽን የሙሉ ሰዓት ሥራ ይሰሩ ነበረ የሙሉ ሰዓትም ተማሪ ነበሩ ይሄ ሁሉ ሆኖ ግን በከፍተኛ ውጤት ነበር የተመረቁት በጣም ጎበዝ ብዙም ያነበቡ ጠንካራ ሠራተኛ ብለው ነው ወዳጆቻቸው የሚገልጿቸውና እስኪ ይንገሩን ያን ጊዜ የወጣትነት የልጅነት ጊዜ የቤተሰብ ኃላፊነትን፣ ትምህርትና ስራን በአንድ ጊዜ ይዞ በዚያ ላይ ከፍተኛ ውጤት ማምጣት የሚያስችል ችሎታ እስኪ ግለጹት። በጣም ያስቸግራል ለመግለጥ፣ ምክንያቱም የሰው ልጅ የማይችለውን ነበር አሴ የሚችለው። መለኮታዊ ካልሆነ በስተቀር የሰው ልጅ የሚችለው ነገር አለ? እንዳልከው በእውቀት ላይ የተመሰረተ ድፍረቱ ነው፣ የትምህርት ቤቱንም የስራውንም የቤተሰብ ኃላፊነቱንም ግን አሴ ራሱን በጣም በጣም በከረረ መንገድ ይወቅስ ነበር። መጨረሻ ላይ ይለኝ የነበረው በመጽሐፉም ላይ እንደጠቀሰው በቋሚነት መልካም አባት አልሆንኩም፣ ታስሬም ወይም በእኔም ችግር ልጆቼን እንዳባት አልሆንኩም። ግን በእውነት ከአባት በላይ ነበር። በየሳምንቱ የስልክ ቀጠሮ ነበረን። ያ ቀጠሮ ካለፈ በእውነት ሁለታችንን በጣም ቅር ይለን ነበር። አሴ የሚያወራልኝ ስለ እናቱ ማቶኬ ስለ አባቱ፣ ስለ ወንድሙ ኦቹ፣ ስለ ልጆቹ፣ በተለይ ስለ ልጅ ልጆቹ እና በዝርዝር ነበር። በጣም ኃላፊነት የሚሰማው ሰው ነበር። በልጆች እና በልጅ ልጆቹም የሚኮራ ሰው ነበር። እንዲያውም የወንድሙ የእሸቱ ልጅ ቴዎድሮስ ነው ስሙ፣ አንድረስት ሁሉ እየተማረ ነው እና የታሪክ ምጸት ቴዎድሮስ እናቱ እንግሊዛዊት ነች እና ይሄ የታሪክ ምጸት ምንድን ነው ያለ በእውነት ያብሰለስል ይሄ ከኔ ጋር ብዙ እንነጋገር ነበር። አሴ የተለየ ሰው ነበር ማለት ይቻላል። አሉላ ይሄ በህልፈት ማግስት ብዙ ጊዜ እንደሚደረገው ያለፉ ሰዎችን በጎ ስራቸውን ከፍ አድርጎ ስለ እነሱ ክብር የሚደረግ ሳይሆን በእርግጥ በማንነታቸው በቅርበት የምታውቁትን ነው እያካፈላችሁን ያላችሁትና ጠንከር ያሉ ሁኔታዎችንም እናነሳለን። መንፈሰ ጠንካራ ናቸው ያሰቡትን ነገር ቀደም ብሎ አዲሱ እንደ ጠቀሰው የመሰላቸውን ከልባቸው የሚያምኑበትን ነገር ቢያጋጭም እንኳን ለህይወት መርኋቸው የሚገዙ ላመኑበት የሚገዙ መሆናቸውን ነው ብዙዎች የሚገልጹት። ያ ምናልባትም ወደ ፖለቲካው ዘመን ከወጣትነት ከተማሪ ቤት የፖለቲካ እንቅስቃሴ ጋር ተያይዞ ወደሚነሳው ጊዜ ይወስደናል። እና አቶ ዩሱፍ እርሶስ ያን ጊዜ እንዴት ያስታውሳሉ? በተለይ በፖለቲካው እንቅስቃሴ ውስጥ የነበራቸው እስከ ማሳሰር ያበቃቸው አጋጣሚም እንደነበረ ይታወቃል አቶ ዩሱፍ ወደ አሉላ መልስ ከመሄዳቸው በፊት ተስማሚ ከሆነ ወይም እንደ ሻለቃ ግርማ አቶ ዩሱፍና አቶ አሰፋ ምንና እንዴት እንደተገናኙ እሱን መንደርደሪያ አድርገው ወደ አሉላ መልስ ቢሄዱ አቶ ዩሱፍ መልካም እኔ እንግዲህ ከአሰፋ ጋር የተገናኘሁት ከአቤቱ በኋላ መሆኑ ነው በህዝብ ድርጅት ያኔ እሱ ጎንጎፋ ዋና የህዝብ ድርጅት ህት ቤት ኃላፊ በነበረበት ጊዜ ነው። ከዛ በኋላም ወደ ዋናው የህዝብ ድርጅት መጥቶ በነበረበት ጊዜ ነው አብረን የነበርነው እና የተቀራረብ ነው። በኋላ በተለይ በተለይ የነበሩ ሁኔታዎች ፖለቲካ ድርጅቶች መካከል የነበረው ሽኩቻ እየባሰበት አንዱ አንዱን በሚወቅስበት በሚጠላለፉበት ሁኔታ ነበረ እና በዛ ሁኔታ ነው ብዙ የተዋወቁ ነው እና መጨረሻ ላይ እንግዲህ የዚህ የስሩ ሁኔታ እሱ ከዛ ተነስቶ ነበረ ከስራው። ከዛ በኋላ አጠቃላይ የፖለቲካ ድርጅቶቹን ብዙ የተቸበት የሆነ ጽሁፍ ነበረ። እንደ አጋጣሚ ያኔ ወደ ዋናው ግቢ ለመግባት ፈቃድ ያስፈልጋል። ፍቃድ ደግሞ አንድ ሰው እዛ ውስጥ ያለ ሰው የግድ መጽሐፍ የሚችል አለቃ ነግሮ ስለሚያደርግ አጻፍኩና መግቢያ ካደረግኩለት በኋላ ከነጭራሹን ለሰዎቹ ያው አደላቸው ጽሁፉን ትችቱ ያለበት አሁን ላመነበት ነገር የተባለው ጉዳይ አንዱ ምስክር ነው። በኋላ በሶስትና በሁለት ቀን ውስጥ ይመስለኛል፣ እንደዚህ ብዙም አልቆየም። ጠዋትም መጥቶ ነበረ እንደገና። በዛን ቀን ይሄ ነገር እነዚህ ሰዎች አንድ ነገር ሳያርጉኝ አይቀሩም። እንዳውም ህጄ ያኔ ባቡር ምንድን ነው የሚባለው ይሄ ሸመንደፌር የቤት ተመድቦ ስለነበረ በህግ መካድነት ከዛ ደሞዜን ልውሰድ ብሎ ሄደ። እዛ ደሞዙን ሳይወስድ ነው ወደ ቤቱ ሄዶ ነው የታሰረው። እና በኋላ ባለቤቱ የደወለችልኝ እና ተደጋግሞ የተባለው አሰፋ ጫቦ እንደ ጸሐፊ እንደ ህግ ምሁር፣ እንደ ተመራማሪ፣ እንደ ፖለቲከኛ ያ ሁሉ እንደተጠበቀ ሆኖ አሰፋን ትልቁ ሚናው የሚታየውና ዛሬም ተደጋግሞ ይሄ ወጣቱ ክፍል የሚያይለት ሶሻል ክሪቲክ ወይም ማህበራዊ ተቺ መሆኑ ነው። ጽሁፎቹ ማህበራዊ ተቺ እና የፖለቲካ ከባቢን ጭምር እንግዲህ ይሄ አሁን የምናያቸው ተደጋግሞ የተባለው አባባሎች አሉ። ይሄ ነው ጋሞነቴ፣ ከኢትዮጵያዊነት ጋር ተጣልቶብኝ ለመስታረቅ ተቀምጬ አላቅም ያለው አባባል እና ዛሬ በተፈጸመው የስርዓተ ቀብሩ ላይ በአንድ በኩል እዛ ከተማ ነዋሪ የሆነው ኢትዮጵያዊ ከየትም ይምጣ ከየትም ያደረገው መምጣትና በቀብሩ ስነ ስርዓት ላይ ያደምቀው፣ በሌላ በኩል ደግሞ የዛ የመጣበት የዶርዜ አካባቢ ሰዎች በዛ በሚያምረው በራሳቸው ባህላዊ አቀባበር የማድረጋቸው ይሄ የተባለው ሁለቱን እንዳልተጣሉበት በትክክል ነው የታየው ነው ዛሬ

ቄንቻ ገዝቶ ይታያል ወይ? ኑሯቸው ያላለፉት ሀያ ስድስት ሀያ አምስት አመታት በዚህ በአሜሪካ ህልማቸው ግን ሁሌም ኢትዮጵያ መሆኑን ነው የሚናገሩት አቶ አሰፋ። ዛሬ ቀብር ስነ ስርአታቸውም ያን የሚወዱትን ባህል ሁሌም የሚናፍቁትን ነገር ግን ተመልሰው ያላገኙትን ወግ የመሰለ የቀብር ስነ ስርአት እንደተፈጸመ ነው አቶ የሱፍ ያነሱት። ምናልባት ይሄ ከማንነታቸው ወደ ኋላ ተመልሰው ከሚፈልጉትም ጋር እያያዛልና እዚህ ላይ አንዳንድ ነጥቦችን እንዲያነሱልን ብናደርግ ምናልባት አቶ እሸቱ ሊያነሱልን ይችላሉ አቶ እሸቱ እየተጽናኑ መሆኑን ተስፋ አረጋለሁ ውሀዘኑ የብዙዎቻችሁ የሁሉም ሰው ቢሆንም አንድ ጥያቄ ግን አቶ አሰፋ መጽሐፋቸው ላይ አንዴ አንቱ አንዳንድ ጥያልን ስለ ልጆቹ ወለድኳቸው እንጂ አባት እሸቱ ነው እስቲ እርስዎ ሚና ምን ነበር ልጆቹን በማሳደግ አቶ አሰፋ በልበ ሙሉነት ሊናገሩ የቻሉበትን ሁኔታ ያስረዱን። እንግዲህ ቅድም ግርማ እንዳነሱት የቤተሰብ ነገር ኃላፊነት ነገር አለ። በአንድ ወቅት ትንሽ ቸገረውና ለምን ይቸግርሃል ነው ቤተሰብ ታጫ ለምጭ እናቴ እና በአዲስ አበባ ሂጅ ልጆቹን በጊዜው እናታቸው አልነበረችም። አብረው ልጆቹን እናታችን ጋር አርባ ምንጭ ትልቅ ወንድማችን ቤት የተመለስኩት ከዛ በኋላ እንግዲህ እንደ ማንኛውም በምድ የተለየ ነገር የተለየ ኃላፊነት የለም ማድረግ የምችለውን አድርገናል። ቀላል አይደለም። ትልቅ ልዩ አሁን በህይወት የሌለው ዩኒቨርሲቲ ሲገባ አይነም ዩኒቨርሲቲ ነበርኩኝ። ያው እንደ ትልቅ ወንድም የሆነውን ነገር ሌሎቹን ፓርት ያሉትም ቴን እና ኤፍ ባለቤት ናቸው። ብዙ እሱ እስር ቤት በነበረበት ጊዜ ልጆቹ እናታችን ጋር ሁኖ ማድረግ የሚያስፈልገውን ነገር በሙሉ ያደረጉት እንዲሁ ያው ትንሽ ወንድሙ ስለሆንኩ በቀናም በበጎም አይቶ ማከላዊ ያለ ዛ ያው መላለፍ ነበረ። በዛ በዛ ካልሆነ በተቀረ የተለየ ያደረግኩት ነገር የለም። የእሱ በግነት ነው የእሱ እንኳን ለወንድም ልጅ እንኳን አራት ልጅ አሴ ለሌላም ለሌላም ነግሰው ነበር። ነግሰው ነበር ያ ነበር እና ልጆቹ ከሌሎች የወንድሞች የቶቹ ልጆች ጋር ነው ያደጉት። የተለየ ነገር የተደረገላቸው ወይም የተለየ የጎደለባቸው ነገር የለም። እሱ ለጊዜው እንግዲህ ቆይቷል። ስልሳ ስድስት ዳርዶላ አውራጃ በአስተዳዳሪነት ከሄደበት ጊዜ ጀምሮ፣ ከዛ ዩሱፍ እንዳነሳው ህዝብ ድርጅት ከዛ ቤቱ ማዕከላዊ ሆነ። በዚህ ማኖ አልቻሉ። አሁን እዛ ደርሶ እዚህ ዛሬ ቀብሩ ሥነ ሥርዓት ላይ የተገኘው በሮ ከካሊፎርኒያ ቴክሳስ ሄደው የሚችሉት ግን በመንፈስ አብሯቸው ነበርና፣ ሁሉም በበጎ እንጂ ይህ ጎደለብን የሚሉ የለባቸውም። መልካም። ምናልባትም የአቶ አሰፋም ማንነት አጉልቶ የሚያሳይ ትውልድ የተሻገረ በእድሜ እኩዮቻቸው ራሳቸው ባሉበት ሁኔታ ብቻ ሳይሆን በአካል የማያውቋቸውን፣ ቀደም ብለን በመግቢያችን እንደጠቆም ነው በጽሁፎቻቸው በማህበራዊ ትችታቸው ብቻ የሚያውቋቸው የዛሬ ትውልድ ወጣቶች ላይ ያሳደሩት ተጽዕኖ ያን ማንነታቸውን አጉልቶ የሚያሳይ ይመስለኛል። አሁንም ከነኚህ ወጣቶች ድምጽ ስለ አቶ አሰፋ የተነገረ ኢትዮጵያ የማይመጣ ነገር የመጠበቅ ልማ ዳላት ብለው የጻፉትን መነሻ አድርገው እሳቸውን የጠበቁበትን መንፈስ የጻፈ አንድ ወጣት የተናገረውን እንስማና ጥያቄ እናስከትል። ጋሽ አሰፋ በዝርው እየጻፈ ግን ግጥም እያነበኩ የሚመስሉ አረፍተ ነገሮችን ያስገባል። ለምሳሌ አንድ መጣጥፉ ላይ ተዚህ ይለኛል። ሀገራችን ተሰርታ አላለቀችም ይላል። እኛ ራሳችን ተሰርተን አላለቅንም ይላል። ተሰርቶ ያለቀ ሰው ምን ማለት ነው ብለህ እንድታስብ ያደርግሃል። አንድ ሌላ ግጥም መነሻ የሚሆንህ ነው። ልክ የኛው ደግሞ አንድ መጣጥፉ ላይ ምን ይላል? የኢትዮጵያ ሕዝብ የማይመጣን ነገር የመጠበቅ የረዥም ጊዜ ልምድ አለው የረዥም ጊዜ ታሪክ አለው ይላል። ከባድ ነው የማይመጣን ነገር መጠበቅ። የማይመጣን ነገር መጠበቅን ያህል ደግሞ ከባድ ሕመም የለም፣ ክፉ ሕመም የለም። እሱ እንዲመጣ እንዲገኝ የመፈለግን ነገር ነው። እሱ ይህ ቃል ራሱ ራሱን ይገልጸዋል። በቃ ይመጣል ብለን ጠበቅን። እዚሁ መጽሐፉ ላይ ራሱ ለልጆቼ አባት የሚሆነውን ወይም መሆን የሚገባውን አልሆንኩም ይጸጽሰኛል ሲል የቆየው ሰው ከነጸጸቱ ከነምኞቱ አጣ ነው። ከኝ ባየው ቁጥር ሰበበ ምትባው ቁጥር የኢትዮጵያ መሬት የኢትዮጵያን ቢት ብቻ ነው የሚታየኝ ሲል የቆየ ሰው ሳይመጣ እንደጠብቅ ነው አጣ ነው። ይህን አይነት ስብዕና እናንተ በቅርብ የምታውቋቸው ሳይሆን በጽሁፍና በርቀት የሚያውቋቸው ወጣቶች ላይ ሳይቀር ማሳደር የቻሉ ናቸው። እንደናፍቁት ወደ ሀገራቸው የመሄድ ከነኚህ ወጣቶችም ጋር የመገናኘት እድል አይኖራቸው እንጂ ስራዎቻቸው፣ ሀሳባቸው ደርሷል። ምን ትላላቸው? ይህም የመሰለ ተጽዕኖ በተከተለው ትውልድ ላይ ሳይቀር ማሳደር መቻለን ሻለቃ ግርማ እርሶ ይጀምሩልን። አቶ አሰፋ ጫቦ ታሪካቸው ሰፊና ብዙም የሚያወያይ ይሁን እንጂ በዛሬው የራዲዮ መጽሔት ግን በቂ ሰዓት አልተገኘለትም። የቀደመውን ጥያቄ ጨምሮ ለቀሪው በሌላ ፕሮግራም እንመለስ። ሙሉን ቃለ ምልልስ ታዲያ በድረ ገጻችንም እናኖራለን። ሁልጊዜ ነው እናንተ እንደምንለው ማንም እንደሚለው ትልቁ ባህል መለመድ ያለበት ሞትን እንቅደመው በሚል በህይወት እያሉ ማስታወስ አሁን ስላቱ አሰፋ መልካምም ምናልባት መልካም የሚሆነ ነገር ቢኖር እንኳን በህይወት ቢኖሩ ነው የሚሻለው እንጂ ማንም ሰው ካለፈ በኋላ ያለፈ ታሪኩ መነገር፣ ለምሳሌ አሁን እንበል ፊደል ካስትሮ ባለፈው ሞቱ። ምናልባት በዛ ያለው ሪፖርታችን መልካም ስራቸውን አዎንታዊ ገጽታውን ነው እንጂ በህይወት ግን ብናገኝ ያን ሰው ፊት ለፊት እንናገራለን። በህይወት እያሉ የማክበር ነገር ባህል ሆኖ ከሞቱ በኋላ ረዥም ሀዘን የሚቀርበትን መንገድ ይሄ ትልቅ የባህል አብዮት የሚጠይቅ ነው። አዲሱ ትልቅ የባህል አብዮት የሚጠይቅ ነው። እግረ መንገዱን ግን ይሄኛውም አሁን በሚሰራበት መልኩ ጥሩ ይመስለኛል። የሀዘን ድባብ በተጫነው በትካዜና በምሬት በለቅሶ ብቻ ሳይሆን ያንድን ሰው የህይወት ዘመን ስራዎች ማወደስ፣ ማክበር የሚገባውን ቦታ ለማድረግ የሚደረግ ጥረት ነው እና ሁልጊዜ እንደምናስተዋውቀው አዲሱ ህይወትና ስራቸውን እንዘከራለን በእርግጥ እንዳልከው ከመሞታቸው በፊት የሚሰጠው ክብር ትልቅ ቦታ አለው። እንደ አጋጣሚ ሆኖ አቶ አሰፋ ጫቦ ግን ያችን እድል በመጠኑ ያገኙ ይመስለኛል። ቀደም ብለን በፕሮግራሙ ያነሳሳ ናቸው። ወጣቶች ኢትዮጵያ የእሳቸውን ስራ አግንነው የተለየ ስሜት ሰጥተው አሰፋ ጫቦ የት ነ ያለው የሚል መጣጥፍ ጽፈው የሚፈልጓቸውን ያህል እድል ባያገኙም ወደ አገር በመመለስ ታስታውስ ከሆነ መጽሐፋቸው እንደወጣ እዚህ የመጽሐፋቸው ምሽት ተዘጋጅቶ ነበረ። በመጽሐፉ የተጻፉትን ከመተንተን ባሻገር አቶ አሰፋ ጫቦ ማን ናቸው የሚለውን በፕሮግራሙ ላይ ጽሁፍ ያቀረቡት ሰዎች አንድ ምሽት አቅርበው ሰዎችም ጥያቄና መልስ ከሳቸው ጋር የማድረግ እድል አግኝተዋል ይመስለኛል። ያልተገኘሁበት ሌላ ምሽት ሌላ ቦታ እዚሁ ዋሽንግተን ዲሲ ውስጥ ተካሂደዋል። እንዳልከው ግን ዋናው ነገር አንድ ሰው በህይወቱ እያለ ከዚህም በላይ ብዙ ነገር ሊደረግለት ይገባዋል የሚለው የሚያስማማ ይመስለኛል። አዲሱ መጠየቅ የሚቻሉ ነገሮች መጠየቅ ይቻላል ለማለት ነው። እሺ አሁን የአድማጮች መስኮት የሚከፈትበት ሰዓት ነው። መሰንበቻውን ከእናንተ ከአድማጮቻችን የደረሱን መልእክቶችና አስተያየቶች በርካቶች ናቸው። በድምፅ ከደረሱን አንዱን እናስቀድም። የእውቁ የፖለቲካና የሥነ ጽሁፍ ሰው የአቶ አሰፋ ጫቦን ዜና ረፍት አስመልክቶ አሉላ ካወያያቸው እንግዶች የተጠቀሱት የአሰፋ ጫቦ አባባሎች አስደመሙኝ በተለይም የማይመጣን ነገር መጠበቅ አገራችን ተሰርታ አላለቀችም፣ እኛም ራሳችን ተሰርተን አላለቅም የሚሉት አባባሎች ለወቅቱ ተስማሚ ይመስሉኛል። ያሉላ ውይይት ከመቅረቡ በፊት እስክንድር ፍሬው አምስት ተቃዋሚ የፖለቲካ ድርጅቶች ከገዢው ፓርቲ ጋር ድርድር ላይ መሆናቸውን ዜና አሰምቶናል። እናም ወታደራዊውና የስለላ መዋቅሩ አቃቤ ህጉና ፍርድ ቤቱ በአጠቃላይ ህግ አውጪውና ህግ አስፈጻሚው አካል በህወት አምባገነኖች ቁጥጥር ስር ባለበት ሀገር ድርድር የሚለው ዜና የማይመጣ ነገር መጠበቅ ከሚለው ያሰፋ ጫቦ አባባል ጋር ተገጣጠመብኝ ሌላው አጠቃላይ ተቃዋሚ ፓርቲ ነን የሚሉትን ሳስብ ደግሞ እኛ ራሳችን ተሰርተን አላለቅንም የሚለውን ያሰፋ ጫቦ አባባል አስታወሰኝ ታዲያ አይገርምም ትላላችሁ? ነብሲ ማአር ብዬ ያለው ለአቶ አሰፋ ጫቦ ደሳለኝ ከበደ ከፍራንክፈርት። አመሰግናለሁ። ድንቅ መልእክት ነው። እግዚአብሔር ይስጥልና። አመሰግናለን አድማጫችን። ሌላም እንደዚሁ የኢሜይል መልእክቶች አሉ። በኢሜይል አንተ እንደውም እጅ ላይ አያለሁ በርከት ያሉ የኢሜይል መልእክቶች ደርሰናል። በአጋጣሚ እኚህ አድማጫችን አቶ ደሳለኝ ከፍራንክፈርት እሳቸውንም ይጨምራል በኢሜይል ልከዋል። የድምፁን ስላሰማን የሌሎችን ልጠቃቅስ። ዛሬ ፕሮግራማችን እንደ ልባችን ማስተናገድ ባንችልም ጠቀስ ጠቀስ እያረኩ ብቻ አልፋለሁ። አለምነህ የተባሉ አድማጫችን ቪኦኤ የአማርኛው ክፍል የሚያቀርበው የራዲዮ መጽሔት ፕሮግራም ባለፉት ተከታታይ ፕሮግራሞች የቀረበው ወደ ሬለውም ይላሉ። በእንግሊዝኛው አምፓራራልድ ነው የሚሉት። ፈንታ የተባለ አድማጫችን የኪነ ጥበብ ዝግጅቶቻችሁ የሚወደዱ ናቸው። በእንግሊዝኛ የተጻፈውን አዲሱ ባጭሩ ሀሳቡን ብቻና እንደደረሰንም እንደምናመሰግንም ለመጥቀስ ያህል ነው። በኪነ ጥበብ ስራዎች ይልቁንም ደግሞ ስነ ግጥምና የቋንቋ አጠቃቀምን አስመልክቶ የምታቀርቧቸው ፕሮግራሞች እጅግ አስፈላጊ ናቸው። በኢትዮጵያ ውስጥ በሚቀርቡ መገናኛ ብዙሃን ያ የሚደረግ ቢሆን ምንኛ በታደለ። ሌሎች የሙያ ጓደኞቻችሁንም በአዎንታዊ መንገድ ተጽዕኖ ማሳደራችሁ አልቀረም። አዲሱና አሉላ የእኔ ምርጥ ናችሁ ይላሉ። እግዜር ይስጥልን፣ ይስጥልን በጣም እንዲሁ በተመሳሳይ ሙያዊ ብቃት የተሟላ ጋዜጠኝነት እናንተ ጋር አለ ይላሉ። ሌሎች ዝርዝር ያላቸው አስተያየቶች ደርሰናል። ተሳታፊዎቻችን እናመሰግናለን። የእናንተ መስኮት አለ የአድማጮች መስኮት አለ። ላኩ፣ ተቹ። ራዲዮ መጽሔት እናንተ ነው ው እንደ ቀለላችሁ በመጻፍም ሆነ በመደወል እንድትሳተፉ እንጋብዛለን። በርከት ያሉ ዝግጅቶች ናቸው አዲሱ ዛሬ የተስተናገዱት። ሰዓታችን በቅቶ ሁሉን ማስተናገድ አለመቻላችን ቅሬታ ቢያሳድርም ብዙ ድምጾች የሚቀርቡበት ነው እና ራዲዮ መጽሔት ለመቋጫው የሚያንደረድረን አንድ ወግ ቃል ገብተናል። እኔ እናንተ በምጥን ቃላት ምናልባትም በቀጠሮ የምናደርገው ስለ ሙዚቃ እናውራ ነው። አዚም ልትለይ ነው። ብዙ ጊዜ መግቢያው ላይ ድምፃውያኑ እንደሚያደርጉልን እንደውም በሱ ቢጀመር ድምፃዊ አዲሱ አበበ የሙዚቃ ወሬ ብዙ ርዕሶች ቢኖሩም ዋናው አነጋጋሪ ጉዳይ ዛሬ አብዛኛውን የሙዚቃ ምርጫችን ያደረግ ነው እያነጋገሩም እየተሰሙም ያሉት የቴዲ አፍሮ ዜማዎች ናቸው። ቀደም ያሉትን ሳምንታት ብዙ አነጋግረዋል። ከመድረሳቸው በፊት ለብዙ እሰጥ አገባ ያበቁ ይመስለኛል። ስለ ሙዚቃዎቹ እነጋገራለን። ከቴዲ ጋር የሰነበተ ቀጠረዋለን። ስራዎቹ ከመውጣታቸውም በፊት እየተንከባለለ ሄደ። ብዙ ጊዜ ሙዚቃዎቹን ስናሰማ እንግዳውን አርቲስቱን አቅርበን ነው ሙዚቃውን በሙሉ የምናጫወተው። ዛሬ ግን ቴዲ ሳይኖር ሙዚቃውን ያበዛንበት ከዚህ ቀደም የሰጠነው ቀጠሮ ደረሰ። የማይቀር እና የደረሰ ስለሆነ ቴዲም እንዲያስብበት፣ ቴዲ ብዙ ጊዜ ፍቃደኛ ሆኖ የሚቀርብ ነው። ካናገር ነው የሰነበተ በመሆኑ አድማጮች ግራ ሊጋቡ ቢችሉም፣ ምክንያቱም መናገር ያለብን ይመስለኛል እና በተደጋጋሚ የገጠሙን ቀጠሮ ተስታተን ማመቻቸት በሚደረጉ ጊዜያት ኋለኛው ላይ የነበሩ የእሱ ሙዚቃ ስራ አስኪያጆች ስራውን የሚያቀላጥፉት ሰዎች በሚገባው መንገድ የሄዱ አይመስለኝም። ቀጠሮ ይዘን ተነጋግረን ያን ቀጠሮ ወደሚቀጥለው የሚመጣበት ሰዓት ማመቻቸት ተስኗቸው ተመልክተናል። ያልተሳካው ቀጠሮ ከቴዲ ፍቃደኝነት መጓደል አለመሆኑን ለመግለጽ ነው። ቴዲ ሁልጊዜም ፍቃደኛ ነውና አሁንም በሚያነጋግሩት ስራዎቹ ላይ ይገኛል ለማለት ነው። እዚች ላይ ትንሽ እንድለይ ፍቃድ እጠይቃለሁ። እሺ፣ ፕሮሞተሮቹ ወይም ስራ አስኪያጆቹ በዛ ያለውን ድርሻ ቢወስዱም ለቀጠሮ አለመሳካት ቴዲም ትንሽ መውሰድ አለበት ብዬ አስባለሁ። ምክንያቱም የእሱ ስራ አስኪያጆች ናቸው ከቪኦኤ ጋር በዚህ ቀን ቀጠሮ እንዳያዝናቃለሁ ምን ደረሰ ማለትም ይኖርበታል ብዬ አስባለሁ። ቴዲ እንዳልከው እንግዲህ ሻለቃ ግርማ ያነሱትን የአቶ አሰፋ ጫቦን ቃል እንዋስ እናንተ በሀሳብ በመለያየት ምሳሌ እንሆና። በጣም ጥሩ መልካም። ከቴዲ ጋር ቀጠሯችን ጠበቃል። የጠፋውን ያህል ሰፋ ያለ መልስ ይኖረናል። ወደ ማጠቃለያችን እየገሰገስን ነው። እንግዲህ አሉላ፣ አሁን ለምሽቱ ያልነውን በዚሁ ልንቋጭ ነው። እስከ ማጠቃለያ ዜና የሚያደርሳችሁ ይህ የጀመርነው ዜማ ይሆናል። i no been ከመሰናበታችን በፊት ማጠቃለያ ዜና። የዓለምን አይን ስቦ በሰነበተው በዛሬው የፈረንሳይ ፕሬዚደንታዊ ምርጫ መሃል ሰፋሪ ወይም ሴንተሪስት አቋም አራማጁ ኢማኑዌል ማክሮን ብሄርተኛና ጸረ መጤዋን ማሪን ለፔንን አሸንፈዋቸዋል። ዛሬ እሁድ ፈረንሳዮች ሲሰጡት ከዋሉት ድምፅ የዜና ማሰራጫዎች ከወዲሁ ባወጡት ውጤት መሰረት ማክሮን ለፔንን 65 ከመቶውን ድምፅ አግኝተው፣ ለፔን 35 ከመቶ አግኝተው ነው ያሸነፏቸው። ማክሮን በአንድ ወቅት የሀገሪቱ የገንዘብ ሚኒስትር ነበሩ። በሶማሊያ በታችኛው ሸበሌ ክፍለ ግዛት የአልሸባብ መሪው ከሶስት ግብረ አበሮቹ ጋር ባሪ የምትባል መንደር አቅራቢያ በተወሰደ የጥቃት እርምጃ መገደላቸውን የሶማሊያ መንግስት አስታወቀ። የቦኮ ሃራም ጽንፈኞች የለቀቋቸው ሰማንያ ሁለት የቺቦክ ተማሪ ልጃገረዶች ዛሬ እሁድ ዋና ከተማዋ አቡጃ ገብተዋል። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በየዕለቱ በ19 በ22 በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ አቀነባሪያችን ንጉሶ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ እዚሁ እንሰናበታለን። ሰላም፣ ደህና ደሩ።